sport. ጤና ይስጥልኝ አድማጮች። በጀርመን ቡንደስሊጋ በተቀራረበ የነጥብ ልዩነት የእግር ኳስ ፉክክሩ ተጧጡፏል። ከ18ቱ የቡንደስሊጋ ቡድኖች መካከል ከሁለቱ በስተቀር የሌሎቹ ነጥብ አንዱ ከአንዱ ጋር የመመሳሰል ነገር አለው። በእንግሊዝ ፕሪሚየር ሊግ የዘንድሮ ውድድር ሊቨርፑል ለመጀመሪያ ጊዜ ነጥብ ጥሏል። ማንችስተር ሲቲ በስድስት ነጥብ ልዩነት ሊቨርፑልን ተጠግቷል። ኢትዮጵያዊያት አትሌቶች በአምስተርዳም ማራቶን ድል ተቀዳጅቷል። አብራችን ቆዩም ትናንት ወደ ኦልትራፎርድ ያቀናው ሊቨርፑል በዘንድሮ የውድድር ዘመን ለመጀመሪያ ጊዜ ማሸነፍ ተስኖታል። ሆኖም ግን መደበኛ የጨዋታው ክፍለ ጊዜ ከመጠናቀቁ አምስት ደቂቃ ቀደም ብሎ አዳም ላላና ባስቆጠረው ግብ ከማንቸስተር ዩናይትድ ጋር ነጥብ ተጋርቶ ወጥቷል። በዚያም ጀርመናዊው አሰልጣኝ የርገን ክሎፕ በዘጠነኛ ግጥሚያቸው ዘጠነኛ ድል ሳይቀዳጁ ቀርቷል። የመጀመሪዋን ግብ ለማንቸስተር ዩናይትድ ያስቆጠረው ማርኩስ ራሽፎርድ ሲሆን አሰልጣኝ የርገን ክሎብ ኦሪጂ ላይ ግልጽ ጥፋት ተሰርቶበታል ሌላ ምንም አይደለም ሲሉ ቅሬታቸውን ገልጧል። 36 ስድስተኛው ደቂቃ ላይ ኦሪጂ ከቪክቶር ሊንዴሎይፍ ጋር ሲታገል ኳሷን ተነጥቆ በወደቀበት ቅጽበት ነበር ግቡ አይተቆጠረችውም። ዳኛው የቪዲዮ ምስል ከተመለከቱ በኋላ ኦሪጂ አልተጠለፈም በሚል ግቧን አጽደቋል። ሳዲዮ ማን ግብ በተመሳሳይ ዳኛው የቪዲዮ ምስል ከተመለከቱ በኋላ ኳሷን በእጁ ነክቷል በሚል ሽሯል። የርገን ክሎፕ በቪዲዮ ድጋፍ የዳኝነት ብያኔ የሚሰጥበትን በእንግሊዝኛው ቫር ስልት ነቅፏል። በፕሪምየር ሊጉ በሊቨርፑል በስድስት ነጥብ ተበልጦ በ19 ነጥቡ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ቡድናቸው በሻምፒዮንስ ሊግ ዋንጫ የማሸነፉ ነገር አጠያቂ ነው ብሏል። ምንም እንኳም ማንቸስተር ሲቲ በአቡዳቢ ባለቤቶቹ ከፍተኛ የገንዘብ ፈሰስ ቢደረግበትም ስፔናዊው አሰልጣኝ ግን ማንቸስተር ሲቲ እንደ ፕሪምየር ሊጉ አያያዙ ከሆነ በአውሮፓ ሻምፒዮንስ የማሸነፍ እድል የለውም ሲሉ የገዛ ቡድናቸውን ተችቷል። ማንቸስተር ሲቲ ለሻምፒዮንስ ሊግ ነገማታ ከጣሊያኑ አታላንታ ቤርጋሞ ጋር ይፋለማል። አታላንታ ቅዳሜ ዕለት ከሌላኛው የጣሊያን ቡድን ላትሲዮ ጋር በሴሪያው ሶስት እኩላቸው ወጥቷል። የስፔኑ ሪያል ማድሪድ ከቱርኩ ጋላታ ሳራይ፣ ዶኔትስክ ከዲናሞ ኬቭ ጋር፣ ብሩዥ ከፓሪስ ሴንጀርሜን፣ ጁቬንቱስ ከሎኮሞቲቭ ሞስኮ፣ ቶትናም ከሮተር ሽተርን እንዲሁ ሁም ሌላኛው የስፔን ቡድን አትሌቲኮ ማድሪድ ከጀርመኑ ባየርን ሌቨርኩሰን ጋር የሚፋለሙት በነገ ዕለት ነው። የግሪኩ ኦሎምፒያኮስና የጀርመኑ ባየር ሚንሽንም ነገ ማታ ይጋጠማሉ። ቅዳሜ ዕለት ከአውስቡርግ ጋር ሁለት እኩል የተለያየው ባየር ሚንሽን በቡንደስሊጋው ከመሪው ቦሩሲያ ሚንሽን ግላድባህ በአንድ ነጥብ ተበልጦ ሶስተኛ ደረጃ ላይ ይገኛል። ለባየር ሚንሽን ሮበርት ሌቫንዶቭስኪ በ14ኛው ደቂቃ እንዲሁም ሰርጌ ግናፕሬ በ49ኛው ደቂቃ ላይ ግብ አስቆጥሯል ተደርጓል። ለአውስቡርግ ማርኮ ሪሽተር ጨዋታ በተጀመረ በአንድ ደቂቃና ዘጠናኛው ደቂቃ ተጠናቆ በተጨመረው አንድ ደቂቃ ፊንቦጋሰን ግብ አስቆጥሯል። ከቮልስቡርግ ጋር ተመሳሳይ የ16 ነጥብ ያለው ቦሩሲያ ሚንሽንግላድባ በስምንት የግብ ክፍያ በመሪነት ተቀምጧል። ትናንት በቦሩሲያ ዶርትሙንድ የአንድ ለባዶ ሽንፈት በደረጃ ሰንጠረዡ የነጥብ ልዩነቱን እጅግ አጥብቧል። ቅዳሜ ዕለት ከላይፕሲጅ ጋር አንድ እኩል የወጣው ቮልስቡርግ በግብ ክፍያ ልዩነት ብቻ ሁለተኛ ደረጃ ላይ ይገኛል። ስድስት የግብ ክፍያ አለው። ላይፕሲሽ እንደ ቦሩሲያ ዶርትሙንድና ባየሚንሽን 15 ነጥብ ሰብስቧል። በግብ ክፍያ ልዩነት ግን ከሶስተኛ እስከ አምስተኛ ደረጃ ይዟል። ኮሎኝ በሜዳው ለመጀመሪያ ጊዜ ፓዴርቦንን 3 ለ0 አሸንፎ ከወራጅ ቃጣና ውስጥ ለመውጣት ችሏል። በ7 ነጥብ 15ተኛ ደረጃ ላይ ይገኛል። ምንም ማሸነፍ ያልቻለው ፓዴርቦን አንድ ጊዜ ያቻ በመውጣቱ አንድ ነጥብና 13 የግብዳ ተሸክሞ የደረጃ ሰንጠረዡ ግርጌ ላይ ይገኛል። ማይንስና አውስቡርግ በ6 ነጥብ ሆኖም በግ የምግብ ክፍያ ልዩነት ተለያይቶ ፓዴርቦንን ተከትለው ወራጅ ቀጠናው ላይ ተዘርግቷል። ቦሩሲያ ዶርትሙንድ መሪው ቦሩሲያ ሚንሽንግላንድ ባህን አንድ ለዜሮ ድል አድርጓል። ለዶርትሙንድ በሀምሳ ስምንተኛው ደቂቃ ላይ ግብ ያስቆጠረው ማርኮ ሮይስ ነው። ሚንሽንግላንድ ባህ በሜዳው ነው የተሸነፈው። አስራ ሁለተኛው ደቂቃ ላይ ማርኮ ሮይስ በሶስት ተከላካዮች መካከል ወደ ቀኝ ተጠማዞ ለዩሊያን ብራንት የላካት ኳስ በግብ ጠባቂው ጥረት ነበር ግብ ከመሆን የተረፈችው። አስደንጋጭ ሙከራ ነበር። ማርኮ ሮይስ፣ ዩሊያን ብራንት ና ቶርጋን ሀዛርድ ተቀባብለው የተቆጠረችው ግብ ቆየት ብሎ በደንብ ሲታይ ማርኮ ማርኮ ሮይስ ከጫውታ ውጭ በመሆኑ ተሽሯል። ቶርጋን ሃዛርድ ለማርኮ ሮይስ 58ኛው ደቂቃ ላይ በድንቅ ሁኔታ ያሳልፋት እንኳስ መሬት ለመሬት መጥቶ ብቸኛ ግብ አስቆጥሯል። ዜግነትና ትውልደ ቱርካዊ የጀርመን ተጫዋቾች ሶሪያ ውስጥ የሚገኘው የቱርክ ጦርን በመደገፍ የሚያሳዩት ወታደራዊ ሰላምታ ጀርመን ውስጥ መነጋገሪያ ሆኗል። ቡንደስሊጋው ለፎርቱና ዱስልዶርፍ ተሰልፎ የሚጫወተው ቱርካዊው ካአን አይሃን ቱርክ ከአልባንያ ጋር ስትጫወት ከቱርክ ተጫዋቾች ጋር በጋራ የቱርክ ወታደሮች ሰላምታን በማሳየቱ ተተችቷል። እንደ ካአን አይሃን ሁሉ ሌላኛው ቱርካዊ የዱስልዶርፍ ተጫዋች ኬናን ካርማንም ከትችት አልተረፈም። የዱስልዶርፍ አሰልጣኝ ሁለቱም ተጫዋቾች ለቱርክ ወሳኝ ተጫዋቾች መሆናቸውን አሳይቷል። የተቀረው ሌላ ነገር አይመለከተኝም ብሏል። የቱርክ ዜግነት ያላቸው ጀርመን ውስጥ ለቡድኖችና ለጀርመን ቡድን የሚጫወቱ ተጫዋቾች በተደጋጋሚ ጊዜያት ለቱርክ ያላቸውን አክብሮት አሳይቷል። በተደጋጋሚ ታዲያ ተጫዋቾቹ ከትችት አልተረፉም። ከጀርመን ብሔራዊ ቡድን ራሱን ካገለለ ከአንድ ዓመት ግድም በኋላ ሜሱት አይት ሲል ጀርመን ውስጥ ግዙፍ ችግር አለ ሲል ሰሞኑን ተናግሯል። የቱርክ ዝርያ ያለው ጀርመናዊ የእግር ኳስ ተጫዋች ከቱርኮ ፕሬዝዳንት ሬቺፕ ጣይብ ኤርዶዋን ጋር ፎቶግራፍ በመነሳቱ በጀርመን ከፍተኛ ቁጣ ቀስቅሶ ነበር። አንዳንዶች ለጀርመናዊነቱ ታማኝ አልሆነም ሲሉ ነቅፈውት ነበር። ከሩሲያው የዓለም ዋንጫ የጀርመን ቡድን ደካማ ውጤት በኋላም ለብሔራዊ ቡድኑ ሽንፈት ሜሱት ያስነሳ ውዝግብ ሰበብ ነው መባሉን ተጫዋቹን አበሳጭቶት ነበር። በተለይ የጀርመን እግር ኳስ ማህበር ፕሬዝዳንት ራይንሃርድ ግሪንድል ሜሱትን ተችተው የሰጡት አስተያየት ብሎም በአንዳንድ ጀርመናውያን ፖለቲከኞች እንዲሁም ኳስ አፍቃሪዎች የደረሰበትን መገለልንም በወቅቱ መቋቋም ባለመቻሉ ከቡድኑ ራሱን አግሎ ቆይቷል። ከብሔራዊ ቡድኑ ራሱን ባገለለበት ወቅት ሳሸንፍ ጀርመናዊ፣ ስሸነፍ ስደተኛ ነኝ የሚለው አባባሉ ከብዙዎች ሕሊና የሚጠፋ አይደለም። ሜሱት ግን ድምፁን አጥፍቶ ለረዥም ጊዜ ቆይቶ ነበር። ለምን ከጀርመን ብሔራዊ ቡድን ለመውጣት እንደወሰነ ምክንያቱን ከአመት በኋላም ቢሆን ባሳለፍነው ሳምንት ተናግሯል። ያኔ ከፖለቲከኞችና ታዋቂ ሰዎች ሳይቀር ዘረኛ አስተያየቶች ሲሰነዘሩብኝ ነበር ያለው የሰላሳ አንድ ዓመት እግር ኳስ ተጫዋች ብሔራዊ ቡድኑ አለውል ብሎ ለተቾች መልስ አለመስጠቱ እንዳበሳጨው ገልጧል። ይልቁንስ ከፕሬዝዳንቱ ጋር ስለመገናኘቴ ይቅርታ እንድጠይቅ አለበለዚያ በቡድን ውስጥ ቦታ እንደማይኖረኝ ይፈልጉ እንደነበር ተሰ ቶኛል። ያንን ደግሞ አላደርገውም ነበር ብሏል። አትሌቲክስ አምስተርዳም ውስጥ በተደረገ የማራቶን ሩጫ ፉክክር ትናንት ኢትዮጵያውያት አትሌቶች ከአንደኛ እስከ ሦስተኛ ተከታትለው በመግባት አሸንፏል። በአምስተርዳሙ ማራቶን ደጊቱ አዝመራ 2 ሰዓት ከ19 ደቂቃ ከ26 ሰከንድ በመሮጥ አንደኛ ወጥታለች። ከ26 ሰከንድ በኋላ ትዕግስት ግርማ ተከትላ በመግባት ሁለተኛ ደረጃን አግኝታለች። አዝመራ ገብሩ ከደጊቱ በ1 ደቂቃ ከ22 ሰከንድ ተበልጣ ሶስተኛ ወጥታለች። በትናንቱ የአምስተርዳም ማራቶን የወንዶች ፉክክር ኬንያዊው ኤሊሻ ሮቲች 2ሰ ከ5 ደቂቃ ከ9 ሰከንድ በመሮጥ አንደኛ ሲወጣ ኢትዮጵያዊው አትሌት ሰለሞን ደቅሲሳ በ7 ሰከንድ ብቻ ለጥቂት ተበልጦ ሁለተኛ ወጥቷል። በሳምንቱ መጨረሻ ላይ ታላቁ ሩጫ በኢትዮጵያ ዓለም አቀፋዊ ሽልማቱን ለንደን ውስጥ መቀበሉን በኢሜል የደረሰ መልእክት ያሳያል። ሽልማቱ በይፋ የተሰጠውም ጥቅምት 7 ቀን 2012 ዓ.ም ተመረተ ነው። ታላቁ ሩጫ በኢትዮጵያ ተሸላሚ የሆነው በጎዳና ላይ ሩጫ ዝግጅት ዘርፍ በዓለም ቀዳሚ ተብሎ እንደሆነ የደረሰ መልእክት ይጠቅሳል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።